የአማራ ብልጽግና ፓርቲ የምርጫ ቅስቀሳ ማስጀመሪያ መርሃ ግብር ትላንት በክልሉ ዋና ዋና ከተሞች ተካሂደዋል። የአማራ ብልጽግና ፓርቲ የምርጫ ቅስቀሳ ማስጀመሪያ መርሃ ግብሩን ትላንት በክልሉ ዋና ዋና ከተሞች አካሂደዋል። ፓርቲው ፕሮግራሙንና የምርጫ ምልክቱን እንዲሁም ለክልል ምክር ቤትና ለተወካዮች ምክር ቤት ያቀረባቸውን እጩዎችም ለሕዝብ አስተዋውቋል። አስቴር ምስጋናው ዝርዝሩን ይዛለች። ዘንድሮ ለሚካሄደው ሀገራዊ ምርጫ አማራ ክልል ዝግጅቱን አጠናቆ ወደ ስራ መግባቱን ነው የብልጽግና ፓርቲ ትናንት ይፋ ያደረገው። ዋና ዋና በሚባሉ የክልሉ ከተሞች ማለትም በደብረ ማርቆስ፣ ደሴ፣ ጎንደር እና ባህር ዳር በልዩ ልዩ ስነስርዓቶች የታጀበው የቅስቀሳ ማስጀመሪያ መርሃ ግብርም አካሂዷል። በዚህም የፓርቲውን ፕሮግራም የምርጫ ምልክቱንና ለክልል ምክር ቤት እና ለህዝብ ተወካዮች ምክር ቤት ያቀረባቸውን እጩዎች ለህዝብ ይፋ አድርጓል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የፓርቲው ጽህፈት ቤት ኃላፊ አቶ ብናልፍ አንዱ አለም ፓርቲያቸው ስድስተኛው ሀገራዊ ምርጫ ነፃና ሰላማዊ ሆኖ እንዲከናወን እየሰራ እንደሆነ ገልጸዋል። ሁላችንም እንደ ፖለቲካ ፓርቲ የምንኖረው አገር ሲኖር ኢትዮጵያ የምትባለው አገር ስትኖር ፓርቲ ሆነን ልንታገል እንችላለን፣ መንግስት ሆነን አገር ልንመራ እንችላለን፣ ሌላም ሌላም የምናስበው ነገር ማድረግ እንችላለን። ኢትዮጵያ ከሌለች ሁሉም ነገር የለም። ስለዚህ ኢትዮጵያ ከምርጫ በላይ ናት። ኢትዮጵያ ከፖለቲካ ፓርቲዎች በላይ ናት። ፓርቲዎች በሆነ ጊዜ ይኖራሉ፣ በሆነ ጊዜ ይጠፋሉ፣ ሌላ ፓርቲ ይቋቋማል እያለ ይቀጥላል። ትውልድና አገር ግን ለዘላለም ይኖራሉ። ስለዚህ ለዘላለም የሚኖረውን ህዝብ፣ ለዘላለም የሚኖረውን ሀገር አክብረን ለዚህ የሀገር ህልውና የበኩላችንን አስተዋጽኦ በማድረግ በኢትዮጵያ ህዝብ ዘንድም ሆነ በዓለም አቀፉ ማህበረሰብ ዘንድ ኢትዮጵያውያን የሰለጠነ ምርጫ ማካሄድ ይችላሉ የሚል ታሪክ ለማስመዝገብ ሁላችሁም የፖለቲካ ፓርቲዎች ከልባችሁ በቁርጠኝነት እንድትሰሩ ደግመን ደጋግመን ጥሪ እናቀርብላችኋለን። አቶ ብናልፍ ለምራጩ ህዝብ ጥሪ አስተላልፈዋል። ይሄ ምርጫ ሰላማዊ እንዳይሆን በተለያየ መንገድ ውከትን፣ ብጥብጥን ለመፍጠር የሚንቀሳቀሱ ሁሉንም ማሳለት ህዝቡ በጽናት ሊታገላቸው ይገባል ብለን እናምናለን። ብልጽግና ለዚህ የሰላማዊ ምርጫ እንቅፋት ከሆነ ህዝቡ እንዲታገል ብጽግና በየትኛውም አካባቢ ተጽዕኖ እየፈጠረ ተቃዋሚ ፖለቲካ ፓርቲዎች በነጻነት እንዳይቀሳቀሱ የሚያደርግ ከሆነ ከማንም በላይ ህዝቡ እንዲታገለ እንፈልጋለን። በተመሳሳይ ሌሎች የፖለቲካ ፓርቲዎች ተፎካካሪዎች፣ ይሄ ምርጫ ሰላማዊ እንዳይሆን፣ ምርጫው በተሳካ ሁኔታ እንዳይካሄድ እንቅፋት የሚፈጥሩ ካሉ እረፉ ብሎ ህዝቡ መታገል አለብን። ከምርጫው በኋላ ህዝቡ የሰጠውን ድምፅ ሁሉም ፓርቲ አክብረው እንዲቀበሉ ምስክርነቱ ብዙ መስጠት አለበት። ብልጽግና ፓርቲ ደግሞ በአሸናፊነት እንዲወጣ ድምፃቸውን ለብልጽግና በመስጠት ከጎናችን እንድትሰለፉ ደጋግመን ደጋግመን በፍቅርና በአክብሮት ለስድስተኛው ሀገራዊ ምርጫ የአማራ ብልጽግና ፓርቲ ለህዝብ ተወካዮች ምክር ቤት 138ና ለክልል ምክር ቤት ደግሞ 294 እጩዎች ማቅረቡን ያስታወቁት ደግሞ የአማራ ክልል ብልጽግና ጽህፈት ቤት ኃላፊ አቶ አብርሃም አላሂ ናቸው። ህዝብ የወደደውን ይመርጣል፣ የህዝብ ድምፅ ማክበር ግዴታ ነው ሲሉም ተናግረዋል። በክልሉ የሚወዳደሩ ሁሉም የፖለቲካ ፓርቲዎች ከአማራ ክልል ህዝብ በታች ነን በስድስተኛው ሀገራዊ ምርጫ ሳንሳተፍ ስንሳተፍ ከስሜት መጫጫንና ከስርዓት አልበኝነት መውጣት ይኖርብናል። ፉክክራችን ከተራ ምቀኝነትና ለስልጣን ከሚወዳደር ፓርቲ የማይጠበቅ ዘለፋና ማስጠንቀቂያ እንካ ስለ ካንትያ የተጫነው ቢሆን በፍጹም አይገባም። ገና ከጅምሩ ለድጋችሁ የወጣን ህዝብ መዝለፍም ሆነ ማንቋሸሽ የእኛ ፖለቲከኞች መለያ መሆን በፍጹም የለበትም። ህዝብ ያመነበትን ይደግፋል። ህዝብ የወደደውን ይመርጣል። ህዝብ እንደ ህዝብ የሚሰራው ሁልጊዜ ትክክል ነው ተብሎ ይታመናል። ስለሆነም የህዝብን ድምፅ ማክበርም ሆነ መቀበል ተፈጥሯዊ ግዴታ እንጂ ለምርጫ ምንቶው በፍጹም ሊሆን አይገባም። የኛ ተግባር ለምርጫው ብቁ ተወዳዳሪ ሆኖ መገኘት ነው። ይህን ስናደርግ ምርጫውን ሰላማዊ፣ ዲሞክራሲያዊ እና በመራጭ ህዝብ ዘንድ ተአማኒነት ያለው እናደርገዋለን። ስለሆነም ምክክራችንን በወንድማማችነት መንፈስ እንድናደርገው በክልላችን ለሚወዳደሩ ለሁሉም የፖለቲካ ፓርቲዎች በድጋሚ ጥሪያችንን በአክብሮት የአማራ ክልል ርዕሰ መስተዳደር አቶ አገኘው ተሻገር በበኩላቸው ምርጫው ሰላማዊና ዲሞክራሲያዊ እንዲሆን ጠንክረው እንደሚሰሩ አስታውቀዋል። ምርጫውን ተገና አድርጎ ሰላምን ለማወክ የሚመጣውን ኃይል ግን እንደማይታገሱ ነው ያስጠነቀቁት። ዛሬ ዘረኞች፣ ጠባብ ብሔርተኞች በተለያየ መንገድ እንቅፋት ለምንግዛት የሚያደርጉትን እንቅፋት ለማበጀት የሚያደርጉትን እንቅስቃሴ በጥንቃቄ መመልከት መቻል አለብን። የአባቶቻችንን፣ የአያቶቻችንን፣ የወገኖቻችንን ታሪክ ሰርነት አጠናክረ መቀጠል መቻል አለብን። ብልጽግና መምረጥ የሀገር የጀመርነውን ልማትና መልካም አስተዳደር ተጠናክሮ እንዲቀጥል ማድረግ ነው። የሀገራችንን አንድነት ማስቀጠል ነው። የሀገራችንን ሕልውና የማስቀጠል ጉዳይ ነው። ምርጫው ሰላማዊ እንዲሆን

የሰለጠነ ፖለቲካ ነው። ማንኛውም ሰው የሚፈልገው ፓርቲ ድጋፉን እንዲሰጥ መብቱን ማክበር መቻል ነው። ስለሆነም በምርጫ ምክንያት ግን ህዝባችን ማበሳቆል አይፈቀድም። በምርጫ ምክንያት የህግና ስርዓትን መጣስ አይፈቀድም። የተከበራችሁ የብልጽግና ፓርቲ ከፍተኛ አመራሮች እንድታውቁልን እንፈልገው በክልላችን ምርጫን ታኮ የሚመጣ ማናቸውም አይነት ህግና ስርዓት አልበኝነት ህግን የሚጭ ስርዓት አልበኝነት እስካለ ጊዜ ድረስ ማናቸውንም አይነት ህግ የማስከበር እርምጃ ለመውሰድ የምንገደል። የአማራ ክልል ብልጽግና ፓርቲ ጽህፈት ቤት ለህዝብ ተወካዮች ምክር ቤት ካቀረባቸው አንድ መቶ ሠላሳ ስምንት እጩዎች መካከል ከአንዱ በስተቀር ሁሉም አዲስ ናቸው ብሏል። ሁሉም እጩዎች በትምህርት ዝግጅታቸው የተሻሉና ለህዝብ ጥቅም የቆሙ ናቸው ሲልም ፓርቲው ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህር ዳር